ኢትዮጵያ ከሳምንታት በኋላ ታካሄዳለች ተብሎ የሚጠበቀው ስድስተኛው ብሔራዊና ክልላዊ ምርጫ የመራጮች ምዝገባ ግንቦት ስድስት ሁለት ሺ አስራ ሶስት አመተ ምህረት መጠናቀቁን ተከትሎ ምርጫ ቦርድ መዝገቡን ለፖለቲካ ፓርቲዎች ለሕዝብና ለታዛቢዎች ከዛሬ ግንቦት አስር ሁለት ሺ አስራ ሶስት አመተ ምህረት ጀምሮ ለተከታታይ አስር ቀናት ክፍት አድርጓል። በዚህ መርሃ ግብር መሰረትም በሐዋሳ ከተማ የሚገኙ የምርጫ ጣቢያ መዝገቦች ለታዛቢዎችና መዝገቡን መመርመር ለሚሹ አካላት ክፍት የሆነ ሲሆን የተለያዩ የፖለቲካ ፓርቲዎች በከተማው ከሚገኙ ሶስት መቶ ስምንት ምርጫ ጣቢያዎች ውስጥ የተወሰኑትን ተዘዋውረው ማየታቸውን ተናግሯል። መዝገቦችን ተዘዋውረው ከተመለከቱ የፖለቲካ ፓርቲዎች መካከል ለቪኦኤ ቃላቸውን ሰጡት የመላው ኢትዮጵያ አንድነት ድርጅት መአድና የብልጽግና ፓርቲ ተወካዮች በተመለከቷቸው የምርጫ ጣቢያ መዝገቦች ላይ ስህተት መፈጸሙን ተናግሯል። የመአድ የሲዳማ ክልል ሰብሳቢ አቶ ደመላሻ አብራ ተፈጸመ ያሉትን ስህተት በዝርዝር ለቪኦኤ ተናግሯል። እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነው እና ስለዚህ ምናልባት ኃላፊነታቸውን የዘነጉ መራጮች እዛ ቦታ እንዳሉና ስለዚህ ምናልባት ይሄ የድምፅ መስጫ ወረቀት ወደ ህብረተሰቡ ሳይፈርሙ ተላልፏል፣ ወይም በብልጽግና ካድሬዎች ወደየቤታቸው የተሰጠ እስከሚመስል ድረስ ነው ያየ ነው። ገጽ 45 ሶስት ሰው አልፈረመም። እንደገና ደግሞ በገጽ 46 ሙሉ ለሙሉ አልተፈረመም። ገጽ 47 ሙሉ ለሙሉ አልተፈረመም። ገጽ 48 ሙሉ ለሙሉ አልተፈረመም። ገጽ 49 ሙሉ ለሙሉ አልተፈረመም። ገጽ 50 አምስት ሰው ብቻ ነው የፈረመው፣ ሌሎቹ አልፈረሙም። ገጽ 60 አንድ ሰው አልፈረመም እና ያልተፈረሙ የምርጫ የመራጮች ካርድ ወደየቤቱ የቤቱ የሄደ ነው የሚመስለን እና ይሄ የአመዘጋገብ ችግር አይደለም። እንደ ናሙና አንዱ ና ያየ ነው እንጂ በአጠቃላይ በመላ ሀገሪቱ እንደዚህ አይነት ግድፈት አሰራር ተሰርቷል። መአድ በምርጫ ጣቢያዎች ገለልተኝነትና ምችነት ላይም ጥያቄ እንዳለው አቶ ደመላሽ ገልጠዋል። ግማሾቹ ገበያ ውስጥ የተደረጉ ናቸው፣ ግማሾቹ የሃይማኖት ተቋማት አጠገብ ናቸው፣ ግማሾቹ ደግሞ የትምህርት ተቋማት አጠገብ ነው ያሉት፣ ግማሾቹ ደግሞ በአጠቃላይ የፖሊስ ጣቢያ አካባቢ ናቸው። ግማሾቹ ቀበሌ ውስጥ የተደረጉ የምርጫ ጣቢያዎች ናቸው እና እና እነዚህ ምርጫ ጣቢያዎች ደግሞ መስኮት አላቸው። እንደገና ደግሞ የጓሮ በር አላቸው። ስለዚህ ግማሹ ደግሞ መኝታ አለው ሄደን ስናይ የመኝታ ቤት ሁሉ አለው እና እነዚህ ግድፈቶች ናቸው ብለን አቅርበን ከምርጫ ቦርዱ ጋራ እየተነጋገርን ነበር ያሳለፍ ነው። የምዝገባ ካርድ ከምርጫ ስነ ስርዓት ና ደንብ ውጭ ተሰራጅቷል የሚሉት አቶ ደመላሽ በየቦታው አሉ ያሏቸው የፓርቲያቸው አባሎችም ይህንኑ እንደነገሯቸው ና ማስረጃ እንዳላቸውም ተናግሯል። የእጩዎች ልጆች እድሜያቸው 14፣ 15፣ 13 የሆኑት የቀበሌ መታወቂያ እንዲሰጣቸውና እንዲመዘገቡ በተለይ ስፔሻሊ በሲዳማ ክልል በአጠቃላይ በገጠር ወረዳዎች ና በከተማ አካባቢ ምዝገባው እንደዛ እየተካሄደ እና አላስፈላጊ የሆነ እድሜ ለምራጭነት እድሜው የማይመጠን ና ያልሞላ ምዝገባ እየተመዘገበ እንደሆነ ነው። በሌሎችም አካባቢዎች ስናያቸው ደግሞ ሰዎች የካቢኔዎች ወይም አካባቢውን የሚያስተዳድሩ የቀበሌ ሊቀመናብርትና ስራ አስፈጻሚዎች የመራጩን የመራጭ ካርድ ወስደው እያደሉ በየቤቱ እያደሉ እንደሆነ መረጃው ደርሰናል። በዓይናችንም ያየናቸው አሉ። ቃላቸውን ለቪኦኤ ከሰጡ የምርጫ አስፈጻሚዎች ውስጥ በሐዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንዳንድ አስተባባሪ አቶ ቢንያም ተስፋዬ ሴሰት መፈጸማቸውን አምነው እንደሚያርሟቸውም ተናግሯል። የቀረበው ቅሬታ እንደ ቅሬታ ትክክለኛና መቅረብ ያለበት ቅሬታ ነው። ምክንያቱም ምርጫ ቦርድ ይህንን አስር ቀን ሲያዘጋጅ እነዚህንና እነዚህን የመሳሰሉ ቅሬታዎችን እንድንቀበልበት ነው። ስለዚህም የቀረበው ቅሬታ ትክክለኛ ነው። ትክክለኛነቱን እኛም እናምናለን። ነገር ግን መስተካከል የሚችልና ያው ይህን ጊዜም የተዘጋጀው ይህንን ነገር አይነት ለማስተካከል ስለሆነ የሚስተካከል ነገር ነው። ቅሬታውንም ተቀብለነዋል። ይሁን እንጂ ሆነ ተብሎና በብልጽግና ፓርቲ ጫና የተፈጸመ ኃላፊነት የተጎደለ ስህተት ነው ተብሎ በተፎካካሪ ፓርቲዎች የሚቀርባቸውን ወቀሳ አልተቀበሉም። ይህንን ነገር እነሱም እዚህ ተገኝተው፣ በምዝገባ ወቅት ላይ ተገኝተው መከታተል ይችሉ ነበረ። ሆነ ብሎ አይደለም ነው ለማለት መገኘት ያስፈልጋል። ከወዲሁ ለቀረባቸው የታማኝነት ጥያቄም አቶ ቤንያም ይህን ተናግሯል። ይሄ ታማኒነት ጥያቄ የሚያስነሳ ጉዳይ ነው። ያስነሳልም፣ ደግሞ ግን እያንዳንዱ ነገር ሶሉሽን የሌለው ነገር የለም። መፍትሄ የሌለው ነገር የለም። ስህተት ሰርተናል፣ ስህተታችንን የምናስተካክልበት ጊዜ ነው። ይሄ እንደዚህ አይነት ጥያቄዎች መነሳት ያለባቸው ነገር ምርጫ ቦርድም አምኖ ነው ይህንን ጊዜ ያዘጋጀው። እንደዚህ አይነት ችግሮች ካሉ፣ ሌላም ሌላም ችግሮች ካሉ የሚታይበት ሁኔታ እንዲኖር ነው ይሄ ጊዜ የተዘጋጀው። በመሆኑም ተአማኒነት የተአማኒነት ጥያቄ ቢያስነሳም ማስረዳትና ማሳመን የምንችልበት ሁኔታዎች ስላሉ ጥፋታችንን ማስተካከል የምንችልበት ሁኔታዎች ስላሉ አብረን ከእነሱ ጋር መስራት እንችላለን ባይ ነኝ። በዋናነት መዝገባቸው ስታይ በምዝገባ ሂደት ቅሬታ ከቀረበባቸው የምርጫ ጣቢያዎች ውስጥ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያዎች በግንባር ቀደም የተጠቀሱ ሲሆን የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ባይሉ ጌታቸው የተፈጸመውን ስህተት ምርጫ ቦርድ ማስተካከል አለበት ነው ያሉትም። በስህተቱም የክፍለ ከተማው የብልጽግና ፓርቲ ካቢኖች እጅ አለበት ስለተባለው ክስ ግን ያሉት ነገር የለም። ዛሬም ደግሞ ያው ከሌሎች ተፎካካሪ ፓርቲዎች ጋር በመሆን የመዝገቦችን እያየን ያለ ነው። ከዚህ መነሻ ያው ሶስት ምርጫ ጣቢያዎችን አይተናል። ከሶስቱ ምርጫ ጣቢያ ሁለቱ የተሻለ አሰራር ነው ያየ ነው። አንድ ምርጫ ጣቢያ ላይ ግን ከመራጮች ፊርማ ጋር ተያይዞ ክፍተት አይተናል። ይህን ክፍተት እኛም እንደ ብልጽግና ፓርቲ ስህተት መሆኑን አይተናል። ስለዚህ ይሄንን መታረም አለበት። ይህም ጊዜ የተቀመጠው በምርጫ ቦርዱ እነዚህ ስህተቶች እንዲታረሙ ነው። ተፎካካሪ ፓርቲዎችም እንዲሁም መራጩ ሕዝብም ጭምር ከእድሜ ጋር ከዚህ ከፊርማ ጋር ተያይዞ በተገቢው መዝገብ መዘጋቱንም ጭምር የሚታይበት ሂደት ስለሆነ ይሄ ጥሩ አጋጣሚ ላይ ነው ያየ ነው ስህተቱን የሚል ነው። ስለዚህ ምርጫ ቦርዱ ይህንን ያርማል የሚል እንትን ያለን። በኢትዮጵያ ምርጫ ቦርድ የስዳማና የደቡብ ክልል ቅርንጫፍ ጽሕፈት አስተባባሪ አቶ ፍሬው በቀለን ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም እንዳያመች ነው ሲሉ ተናግሯል። በሐዋሳ ከተማ አንዳንድ ክፍለ ከተሞችም ተፈጸመ የተባሉ ግድፍቶች እንደሚያርሙም አቶ ፍሬው ተናግሯል። እንዳልከውም አንዳንድ አካባቢዎችና አንዳንድ ቀበሌዎች ላይ በመዝገባ ሂደት ውስጥ የተወሰነ የመራጮች ፊርማ አለመኖር ያጋጥማል ይሄ ብቻ አይደለም ሊያጋጥመ የሚችለው ካርድ የጠፋባቸው የህብረተሰብ ክፍሎች ሊኖሩ ይችላሉ ተለዋጭ ካርድ የሚሰጥበት ከዛ ባሻገር ደግሞ ቅሬታዎች ሲቀርቡ ምናልባት ያለ አግባብ የተመዘገበ ሰው ካለ ህግና ስርዓቱ በሚፈቅድለት በተለይ እድሜ ገደቡ ያልደረሰ እንደዚሁም በህግ የተገደቡ ወይም የተከለከሉ ሰዎች ካሉም እነኛ ጭምር የተመዘገቡ ተረጋግጠው ማስተካከያ የሚደረጉት ወቅት ነው ከዛ አንጻር ራሱ የአሰራር ስርዓት አለው ማለት ነው አቶ ፍሬው በደቡብ ክልል ከአምስት ነጥብ ስድስት ሚሊዮን በላይ በሲዳማ ደግሞ ከ አንድ ነጥብ ስድስት ሚሊዮን በላይ ዜጎች ድምፅ ለመስጠት መመዝገባቸውን ገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም